በአዲስ አበባ አቅራቢያ የምትገኘው ሱሉልታ ከተማ ሳምንታዊ የገበያ ቀኗ ሐሙስ ነው። በሳምንቱ መጀመሪያ ሰኞና ቅዳሜ ደግሞ አነስ ያሉ ገበያዎችን ታስተናግዳለች። ዛሬ ቀኑን ሙሉ ግን እንደ ወትሮው ገበያ አልነበረም። ሱቆቿ ተዘግተው የታክሲ አገልግሎት ቆሞ፣ በከተማዋ ዋና አውራ ጎዳና ለሰዓታት የተካሄደውን የተቃውሞ ሰልፍ ትንፋሿን ሰብስባ ስትከታተል ነበር። ሁኔታው ያስፈራቸው ዕለታዊ ክንውናቸውን ትተው በመኖሪያቸው ሆነው ተቃውሞን ይከታተሉ እንደነበር ይናገራሉ። ስማቸው እንዳይገለጽ የፈለጉ የሱሉልታ ነዋሪ ዛሬ ረፋዱን በከተማይቱ የነበረውን ሁኔታ እንዲህ ይገልጹታል። በአዲስ አበባ ለመሄድ ነበረ ያው ተቃውሞም ሰልፉን አይቼ ነው የተመለስኩ ያው እንግዲህ እኔው እንዳልጎዳ በማለት ማለት ነው። ምን እንደሚሉ አላውቅም ባንዲራይዘውም ያው አርማ የሌለ ባንዲራ ኮከቡ የሌለበት ሲሆን የወጡ እኚህ ነዋሪ ሰልፈኞቹ ሱቅ ሲያዘጉ መመልከታቸውንና የታክሲ አገልግሎትም ተቃውሞውን ተከትሎ በከተማይቱ መቋረጡን ያስረዳሉ። ተቃውሞ እንደሚካሄድ ቀድሞ የሰሙት ነገር እንዳልነበር የሚናገሩት ነዋሪው በሰልፉ ምክንያት ወደ አዲስ አበባ የነበራቸውን ጉዞ ሰርዘው ወደ ቤታቸው ለመመለስ መገደዳቸውን ይናገራሉ። ዶይቸ ቨለ ያነጋገራቸው ሌሎች የከተማዋ ነዋሪዎችም ሰልፍ እንደሚካሄድ መረጃው እንዳልነበራቸው ገልጸውልናል። በጠዋት ወደ ገበያ መውጣታቸውን የሚናገሩት አንዲት የከተማዋ ነዋሪ ተቃውሞ የጀመረው በጋሪ ነጂዎች እንደሆነ ይገልጻሉ። ጋሪ ነጂዎቹ ተቃውሟቸውን እያሰሙ ወደ ካጂማ ሁለተኛ ደረጃ ትምህርት ቤት ከሄዱ በኋላ ተማሪዎች እንደተቀላቀሏቸው ያብራራሉ። ከዚያ በኋላ የሰልፈኞቹ ቁጥር እያደገ የከተማው ሌላ ነዋሪም አብሯቸው መቃወም እንደቀጠለ ይናገራሉ። ሰላማዊ ነበር ባሉት በዚህ ተቃውሞ ፖሊሶች ሰልፈኞችን ከመጠበቅ ውጭ ምንም አይነት እርምጃ አልወሰዱም ይላሉ። ስማቸው እንዳይገለጽ የጠየቁ ሌላ የከተማዋ ነዋሪም ተመሳሳይ ገለጻ አላቸው። ሰልፉ ከሶስት ሰዓት ጀምሮ እስከ ስምንት ሰዓት ድረስ መቆየቱን ይናገራሉ። እጃቸውን ከጭንቅላታቸው በላይ በማጣመር ተቃውሟቸውን ሲገልጹ የነበሩ ሰልፈኞች ያሰሟቸው የነበሩትን መፈክሮች ይዘረዝራሉ። በዚህ በመንግስት ላይ ባላቸው ተቃውሞ ነው ያሰሙት። አብዛኛውን አገዛዙ በቃን፣ የታሰሩ ይፈቱልን፣ ነጻነታችን ይከበርልን አይነት የተላለፈው መልዕክት። በዚህ አጋጣሚ ከሶማሌ ክልል የተፈናቀሉ ወገኖቻችን ደግሞ እርዳታ በዚያው ልክ አሰባስበው ብሩ መጠን ባላግን ብዙ ብር ተሰብስበዋል። በሰላም ተጠናቋል። ሰልፉን ለኦሮሚያ ፖሊሶች እየጠበቁ ነው የተጠናቀቀው። በሰልፉ ላይ ለኦሮሚያ ክልል አስተዳደርና ለክልሉ ፕሬዝደንት ለአቶ ለማ መገርሳ ድጋፎች ሲደመጡ እንደነበር ገልጸዋል። ከሶማሌ ክልል የተፈናቀሉ የኦሮሞ ተወላጆችን አረዳም በሚልም የፌዴራል መንግስት ላይ ወቀሳ መሰንዘሩን ጠቁመዋል። በሰልፉ ላይ ድጋፍና ተቃውሞ ቢስተናገድም ሰልፉን ማን እንደጠራው እንደማይታወቅ ይናገራሉ። እንዲሁም ከትናንት ጀምሮ አቱቱ እኛ ማንም አልጠራችም እየተባለ ነው የወጡት። ነው የጠራው አካልም አይታወቅም። ዝም ብሎ የተወሰኑ በልጆች ነው የተጀመረው። ከዛ በኋላ ላይ ወደ ትላልቆቹ መጥተው ተቀላቀሉ እና ለተወሰነ ሰዓት በቃ ዝብ ነበር። በጣም ብዙ ሰው ነው የወጣው። ሱሉልታ ከዘጠኝ ሰዓት በኋላ ወደ ተረጋጋ ሁኔታ መመለሷን ነዋሪዎች ይናገራሉ። በኦሮሚያ አሁን በተከታታይ እየተካሄዱ ላሉ ተቃውሞዎች መነሻ በነበረችው አምቦም ባለፈው ረቡዕ የሆነው ተመሳሳይ ነበር። በሰላም የተጠናቀቀው ይህ ሰልፍ ዱብዳ እንደነበር ስሙን መጥቀስ ያልፈለገ አንድ የከተማዋ ነዋሪ ለዶይቼቨለ ተናግሯል። እንደ አምቦ ሁሉ በዚያው ቀን ጥቅምት አንድ ሻሸመኔና ዶዶላ ላይም ሰላማዊ ሰልፎች ተደርገዋል። በሻሸመኔ የነበረው ሁኔታ ግን እንዲህ አይነት ሰላማዊ ሰልፎች ሲካሄዱ ትልቅ ሚና የነበራቸውን በውጭ አገር የሚኖሩ የኦሮሞ መብት ተሟጋቾችን ጭምር ግር ያሰኛ ነበር። ለእንዲህ አይነት ሰልፎች ድጋፍ በመስጠት የሚታወቁ መቀመጫቸውን በውጭ አገር ያደረጉ ተሟጋቾች እየተካሄዱ ያሉ ሰልፎችን ድጋፍ ነፍገዋል። ወጣቶችም እንዳይሳተፉ ይመክሩ ይዘዋል። በኖርዌይ የሚኖረው ግርማ ጉተማ ከኦሮሞ መብት ተከራካሪዎች አንዱ ነው። ቀደም ሲል ይካሄዱ የነበሩትን ሰልፎች ከአሁኖቹ ጋር ያነጻጽራል። እነዚህ ሰልፎች እንደ ድሮ የተቀናጁ አይደሉም። በፊት ምንድን ነው ቀደም ብለን ነገሮችን ግልጽ አድርገን ነው ስንንቀሳቀስ የነበረው። የአሁኖቹ ግን የተቀናጀው አይደሉም። ሁለተኛ ደግሞ ሻሸመኔ ላይ የተከሰተው አሁን በጣም አሳዛኝ ነገር ነው። ማለት በአጠቃላይ ሰዎች፣ በጣም ብዙ ሰዎች ነው የሞቱት። ሰልፈኛውን እየመሩ ወደ ወታደር ካምፕ የሚወስዱ ሰዎች ነበሩበት ሻሸመኔ ላይ። ያንን ከሰማን በኋላ ካጣራም በኋላ ነው በነገሮች ላይ እንዲህ ዝም ብሎ እንደ ድሮ ለመብት ጥያቄ እንዳልሆነ እና የሆነ አካል እንደጠለፈው አይነት መረጃ የደረሰ ነው እና የኛ ሌላም በፊት ሪፖርት የሚያደርጉልንን የተወሰኑትን ጠልፈውብን ነበረ። አሁን የኛዎቹ ወጥተዋል። ከዛ ውስጥ የድሮው እንግዲህ ግልጽ የሆነ መናበብ አለ። እኛ የአድቮኬሲ የሚዲያ ስራ ነው የምንሰራላቸው፣ ሰዎቹ መረጃ ይሰጡናል ማለት ነው። ከዛ በግልጽ ስሩአውት ኦሮሚያ ይካሄዳል ተብሎ ነው የምንጀምር የነበረው ይሄኛው እኮ ከበፊቱ ጋር በፍጹም አገናኝም መናበብም አልነበረም። ውስጥ ለውስጥ ይህንን ቴክስት ለመቶ ሰው ላክ፣ ነገ ስብሰባ ይኖራል የሚል ነገር ከመጀመሪያው የሰልፍ ቀን ቀደም ብሎ ሶስት ሁለት ቀናት እንደዛ ሰርኩሌት ያደርጉ ነበረ። እኛም ሪአክት አላደረግንም፣ ሪል ዝም ብሎ እንትን መስሎን ስናየው ነገሩ ጥሩ እንዳልሆነ እና ወጣቱ እንደዚህ ያ ነገር እንዲቆጠብ ሰልፍም ካስፈለገ በስርአት ኮኦርዲኔትድ ሆኖ ደግሞ ሰላማዊ ሆኖ ውጤት ያለው እና ግልጽ የሆነ ጥያቄ የያዘ ሰልፍ እና እናደርጋለን እንጂ ዝም ብሎ አሁን ፖለቲካል ፈሩ ስለሞቀ ብቻ እየተወጣ ሰው ደግሞ አላስፈላጊ የሆነ መስዋዕትነት መከፈል የለበትም በሚል አቋም ነው ሪትራክት ያደረግነው። በጉዳዩ ላይ አስተያየት እንዲሰጡን የኦሮሚያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን አቶ አዲሱ አረጋን ለማነጋገር ያደረግነው ተደጋጋሚ ሙከራ አልተሳካም።